በትናንት በስቲያ ረቡዕ ምሽት ላይ በምዕራባዊቱ የዩናይትድ ስቴትስ ክፍለ ሀገር ካሊፎርኒያ ውስጥ በምትገኘው ሳን በርናርዲኖ አውራጃ በደረሰው ጥቃት ሕይወታቸውን ላጡ አስራ አራት ሰዎች ትናንት ሐሙስ ማታ የጸሎትና የሻማ ማብራት ስነ ስርዓት መካሄዱ ታውቋል። የሳን በርናርዲኖ አውራጃ ከሎስ አንጀለስ ከተማ በስተ ምስራቅ 100 ኪሎ ሜትር ላይ ነው የምትገኘው። በዚህ በአውራጃው የማህበራዊ አገልግሎት መስጫ ቢሮ ህንፃ ላይ በደረሰው አደጋ ሌሎች 21 ሰዎች መቁሰላቸው ይታወሳል። አዲሱ አበበ ቀጣዩን ዘገባ አጠናቅሯል። ባለሥልጣናት በገለጡት መሠረት ነፍሰ ገዳዮቹ ሳይድ ሪዝዋን ፋሩክ እና ባለቤቱ ታሽፊን ማሊክ ይህን አሰቃቂ አደጋ ያደረሱበት ምክንያት እስካሁን ለማንም ግልጥ አይደለም። ብቻ ግን ጥቃቱ በተፈጸመበት ምሽት በመስሪያ ቤቱ ውስጥ የዓመት በዓል ድግስ ማለት እንደ ፓርቲ ነበርና እዚያ የተገኘው ፋሮቅ ከአንድ የሥራ ባልደረባ ጋር ትንሽ ንትርክ ቢጤ አድርጎ ሲያበቃ ከፓርቲው ወጥቶ ወደ ቤቱ ይመለሳል። ብዙም አልቆየ። ልዩ ልዩ ጦር መሳሪያዎችንና የእጅ ቦምብ ጭምር ይዘው የጦር ትጥቅም አድርገው ከባለቤቱ ጋር ድግሱ ወደሚካሄድበት አዳራሽ ይመለሳሉ። ከዚያ የሆነው ግልጥ ነው። የተኩስ እሩምታ፣ ጩኸትና እሪታ፣ ሰው በሰው ላይ፣ አስከሬን በአስከሬን ላይ ተነባበረ። ሰባ አምስት ጥይቶች አዳራሽ ውስጥ ተርከፈከፉ። 14ቱን ገደሉ፣ ሃያ አንዱን አቆሰሉ። ከሟቾች መካከል የ60 ዓመቱ የአካባቢ ጤና ተቆጣጣሪ የነበሩት ኤርትራዊው ይስሐቅ ገብረስላሴ አንዱ ነበሩ። ነፍሰ ገዳዮቹ ባልና ሚስት ወዲያውኑ እዚያው ሳን በርናርዲኖ አውራጃ ውስጥ ከፋሩቅ ቢሮ ብዙም ሳይርቅ ከፖሊሶች ጋር በተካሄደ የተኩስ ልውውጥ ሲገደሉ መኪናቸው ውስጥ እንዲፈነዳ አዘጋጅተውት አሻንጉሊት ውስጥ ያስቀመጡት ቦምብ ነበርና አደጋ ሳያደርስ በቶሎ ተደርሶበት መክኗል። ይህ ግድያ የዩናይትድ ስቴትስ ሙስሊም ማህበረሰብን በእጅጉ አሳስቧል፣ አሳዝኗል። እንደ ማንኛውም ሰው ልባቸው ደምቷል። ከዚህ ቀደምም ያየኑ በመሆኑ አሜሪካውያን ሙስሊሞች ብዙ ያስጨንቀናል የሚሉት የአሜሪካ እስላማዊ ግንኙነት ምክር ቤት ኃላፊ ኒሃድ አዋድ ናቸው ቶሎ ብሎ ወደ ድምዳሜ የመድረሱን ምክንያትና በሕይወታችን ላይ የሚያስከትለውን አንድ እምታም በውል እንረዳለን ሲሉም ተናግረዋል። ግድያው በተፈጸመ ማግስት ማለትም ሐሙስ ሙሉ ቀን የስልክ ጥሪ ሲያስተናግዱ እንደዋሉ የሚናገሩት አዋድ ልጆቻችንን ወደ ትምህርት ቤት ብንልክ ሰላም ነው የሚል ነበር ከተጨነቁ ወላጆች የሚደርሳቸው ጥያቄ የሩብ ማታው ግድያ ሁለት ጎራ የለዩ ጥያቄዎችን በመላው ዩናይትድ ስቴትስ ቀስቅሷል። ሽብርተኛነትና የጦር መሳሪያ ቁጥጥር ወይም እገዳ። ፕሬዚዳንት ባራክ ኦባማ ጥብቅ የጦር መሳሪያ ቁጥጥር ማድረግን ሲያሰምሩበት፣ ሽብርተኛነትንም እንደ አንድ ነጥብ አንስተውታል። ሰዎች በአንድ ሌላ ሰው ላይ ጉዳት ለማድረስ ሲወስኑ ቁጥጥር ባለማድረጋችን እቅዳቸውን በቀላሉ እንዲያሳኩ ፈቀድንላቸው ማለት ነው። ሌሎች ዲሞክራቶችም ይህንኑ የጦር መሳሪያ ቁጥጥር ወይም ገደብ የማድረግ ጥሪን ያጎሉታል። በመወሰኛው ምክር ቤት የአናሳዎቹ አባላት መሪ ሃሪ ሬድ ምንም ያለማድረጋችን፣ ምንም እርምጃ ያለመውሰዳችን ነገር አሳሳቢ ነው። የዚህች አገር የህግ አውጪ አካል አባላት ሆነን ግን ምንም አናደርግም ሌላም በምክር ቤቱ የአናሳው ወገን መሪ ናንሲ ፔሎሴ ይህንን ብለዋል። ከእንግዲህ ዝምታ አያስፈልግም። ሰዎች ባዘኑበት ጉዳይ ላይ ምንም ነገር ሳናደርግ እንደምን ነው ትክክል የምንሆነው? የሪፐብሊካኑ ፓርቲ ፕሬዝዳንታዊ ተፎካካሪዎች ግን ግድያውን የብሔራዊ ደህንነት ጉዳይ እንደሆነ ነው የሚናገሩት። እጩ ተወዳዳሪው ሴናተር ቴድ ክሩስ ግድያው ሌላው የሽብርተኝነት መገለጫ በመሆኑ ሁላችንንም ከልብ አሳዝኖናል ከዚሁ አገራችን ውስጥ የተፈጸመ ሌላው አክራሪነትና እስላማዊ ሽብርተኛነት። ሴናተር ሊንሲ ግራም ሌላዋ ለፕሬዚዳንትነት የሚፎካከሩ የሪፐብሊካን ፓርቲው እጩ ናቸው። ባለፈው ረቡዕ የሆነው ከጦር መሳሪያ ቁጥጥር ወይም እገዳ ጋር የተገናኘ አይደለም። የአሸባሪነትና የነውጠኛነት ርዕዮተ ዓለም በመላው ዓለም እየተስፋፋ የመሄዱ አካል እንጂ ብዙዎቹን የዲሞክራቲክ ፓርቲ እጩ ፕሬዝዳንታዊ ተወዳዳሪ ሂላሪ ክሊንተንን ጨምሮ ግድያው በሙስሊም አሜሪካውያን ላይ ሊያስከትል የሚችለው መዘዝ አሳስቧቸዋል። እጅግ ብዙዎቹ ሙስሊም አሜሪካውያን እንደ ማንኛውም ሰው ግድያው አሳዝኗቸዋል፣ አሳስቧቸዋልም። ይህን የሁለት ወገን ክርክርና ጥያቄ በተመለከተ በአሁን ወቅት መርማሪዎች ተጨማሪ መረጃዎችን እያሰባሰቡ መሆናቸው ታውቋል።